በዩናይትድ ስቴትስ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት በአሜሪካን ሀገር ተወልደው ላደጉ ትውልደ ኢትዮጵያውያን ከሃይማኖት ትምህርት በተጨማሪ የኢትዮጵያን ታሪክና ባህልን በማስተማር ከፍተኛው ሚና በመጫወት ላይ ይገኛሉ። መላከ ምረት አባ ገብረወልድ አግዝ በደብረገነት መድኃኔዓለም ቤተ ክርስቲያን በምክትል አስተዳዳሪነትና በቅዳሴ አገልግሎት እንዲሁም ታዳጊ ወጣቶችን የቅዳሴን ዝማሬን የኢትዮጵያ ታሪክንና ቋንቋን በማስተማር ላይ ይገኛሉ። ከሚያስተምሯቸው ታዳጊዎች ጋር ወደ ስቱዲዮ ጋብዘናቸው ነበር። ለትምህርት የሚመጡት ልጆች የትምህርት ፍላጎታቸው እንዴት ነው? በአማርኛ መግባባት ሳይከብድም እውነት ነው። ልክ እኔ ማስተምራቸው ልጆች ግን ጎበዞይ ልጆች ናቸው። የምናገረው በደንብ ይገባቸዋል። ያው ቤተሰቦቻቸው ጎበዞች ስለሆኑ የአማርኛ ንግግርም ይናገራሉ። አንዳንዶቹ ከዛም አልፈው ተርፈው የእኛን ፊደል ያውቃሉ፣ ይጽፋሉ፣ ያነባሉ። እዛ ሀገር ተወልደው ትውልደ ኢትዮጵያን የሆኑ እዛ ሀገር ተወልደው ያደጉ ትላልቅ ደረጃ የደረሱ በዘመኑ ትምህርትም ቢሆን በስራ ዓለምም ቢሆን ትልቅ ቦታ ላይ ያሉ ብዙ ኢትዮጵያውያን አሉ። እነዚህ ኢትዮጵያውያን ደግሞ በሚረዱት ቋንቋ የሚያስተምራቸው ይፈልጋሉ። በተለይም በሰሜን አሜሪካ ብዙ አብያተ ክርስቲያናት አሉ ብዙ አማኞች አሉ። እዝ ተወልደው እነሱን አሰባስቦ ወደፊት ወደ ቤተክርስቲያን የማምጣት ቤተክርስቲያናቸውን ሞናገራቸውን እንዲያገለግሉ ለማድረግ ትልቁ መሳሪያ እንግዲህ ትምህርት ነው። ልጆቹም በሙሉ ፍላጎት ደስ ብሏቸው ነው የሚማሩት። የመቀበል ኃይላቸው በጣም ከፍተኛ ነው። በትንሽ ጊዜ በፍጥነት ነው የሚይዙት። በእውነቱ አይመሯቸው ነፃ ነው። በዛ ሀገር ተወልደው ዛሬ እንደዚህ ቁጭ በልናት በጣም ይገርመው ይኮረኮማሉ። የሚገርምሽ ነገር አሁን ይሄን ትምህርቱንም በሳምንት ሁለት ቀን የተወሰነ ሰዓት ነው አይሰጣቸው እንግዲህ፣ ሌላውም ትምህርት ስላለ ቤተሰብም አይመቸውም። ከሩቅ ቦታ ነው ነርተው የሚመጡት። የአንድ ሰዓት መንገድ ነርተው የሚመጡ አሉ፣ ከዛም በላይ የሚነዱ አሉ። እና የዲቁና አገልግሎት ነው የሚማሩት ልጆቹ። የቃል ትምህርትም ይማራሉ። የሳታት ጓዝ ማለት ነው የቃል ትምህርት። የዲቁና ትምህርትም ይማራሉ። አሁን ለጊዜው በዚህ ነው እያስተማርን ያለው። አማርኛ ትናገራለህ? አዎ። ማን ያስተማረህ አማርኛ? አባቴ። ምንድን ነው የምትማረው በቤተክርስቲያን ስትሄድ? አባት ጥናት። የአባት ጥናት ምንድን ነው የምታጠኑት? ቅዳሴ። እሺ ሌላስ ሜላት ሰብል እባላለሁ። አሜሪካን ሀገር ነው ተወልደሽ ያደግሽው? ስንት አመትሽ ነው አሁን? አሁን አስራ አምስት አማርኛ ከየት ቻልሽ? ከቤተሰቦቼ። ቤተ ክርስቲያን የምትሄጂው ምን ለመማር ነው? ቅዳሴውን የእምነታችን ስርዓት መማር ስለፈልኩ ነው። በራስሽ ፍላጎት ነው ወይስ በቤተሰብ? አዎ በራስሽ ፍላጎት። የአመት በዓል ሲመጣ ታከብራለሽ? አዎ አከብራለሁ። ምን በዓል ነው በጣም የምትወጪው? እኔ የምወደው ጥምቀት ነው። ለምን ጸበት ስላለ ውሃ ትወጃለሽ ማለት ነው። እሺ ስምህ ማን ነው? ስሜ በአምላክ ሰብል ነው። አማርኛ በደንብ ነው የምትናገረው አ የስንት ዓመትህ ነው? 11 11 አመት። እሺ ምን ታገኛለህ ቤተ ክርስቲያን ስትሄድ አም ቅዳሴ እማራለሁ፣ ሰዓታት እማራለሁ። ታነባለህ አማርኛ በደንብ ኢትዮጵያን ትወዳታለህ? አዎ እወዳለሁ፣ ግን እዛ አልሄድኩም። ሄደህ አታውቅም? መሄድ ትፈልጋለህ? በጣም ምንድነው? ከኢትዮጵያ ማወቅ የምትፈልገው ሲነገር የሰማኸውን? እናቴና አባቴ እዛ ሄዱ፣ እዛ ነው ያደጉ፣ እና እዛ ብዙ ነገር የነገርን ናቸው፣ እየነገሩ ሌላ ስምን ትወዳለን? እኔ ምስር እና ሽሮ። ምስር እና ሽሮ ትወዳለን? አንተ በቃ በደንብ ኢትዮጵያዊነት ነህ ማለት ነው። እና ኦሶ ድቅና ድቅና እዛ መቀበር ፈልጋለሁ። Och det är det som är det bästa med att följa med. Vad är det bästa med att följa med? Ja, och det är som är det bästa med att Ja. är እኔ ያምላክ ጮክ በል ያምላክ። አስር አመቴ ነው። እሺ፣ በቤተ ክርስቲያን ምን ምንድን ነው የምትማሩት? የቤተ ክርስቲያንን ስርዓት፣ ቅዳሴ እና ሰዓታት እንማራለን። የመጽሐፍ ቅዱስንም ግዕዝን ትችላለህ? ማራፍ አልችልም፣ ግን ቅዳሴውን ስንማር በግዕዝ ስለሆነ እየለመድ ነው፣ እንሄዳለን። ጥሩ ነው። ስለዚህ ወደኸዋል አመጣ ነው። ወደ ሳሙኤል እሸቱ እባላለው። እድሜን አስራ አንድ አመት ነው እና ከዱቅና ከኢትዮጵያ ቀበልኩኝ። ተቀበልክ? መቼ ነው ተቀበልከው? ከአራቱ በፊት በፊት ከመድኃኒዓለም ውስጥ ጥሩ ሆነኝ እና ሰራት እማራለው፣ ቅዳሴ እማራለው፣ ሰዓታት እማራለው፣ ትንሽ ወረብ እማራለው። እና አ አንድ ቀን ከ ከመድኃኒዓለም ውስጥ እቀደሳለሁ። ዳቆም ሚሆን እፈለጋለሁ። ወደፊትም ዳቆም መሆን ነው የምትፈልገው? አዎ። ስሜ ሉሉ እንዳልካቸው ነው። እሺ። እድሜ አራ 14 ነው። እሺ። ዱቅና በጣም እወዳለሁ። በጣም ፈለገውታለኝ ለዱቅና። ወደፊት ምን መሆን ነው የምትፈልገው? ዲያቆን ዲያቆን እና ቀሲስ እና ኢንጂነር ነው መሆን የምትፈልገው? ስሜ ዲያቆን የቆዲሞስ ተስፋ ነው። ድቁናን ተቀብለሃል ማለት ነው? አ ከኢትዮጵያ አ እና ደስ እያለህ ነው የምትማረው ሁልጊዜ አ ፍላጎት አለ በጣም። አማርኛ ማን ያስተማረ? አባቴ። ቤት ታወራላችሁ አማርኛ አ ማንበብም ትችላለህ? ትንሽ። ወደፊት ምንድን ነው መሆን የምትፈልገው? ቀሲስ እና ኢንጂነር። ቅዱስ ተበለባላለ አስራ ሶስት አመቴ ነው ስምንተኛ ክፍል ውስጥ ነኝ። እና በደብረ ገነት መድኃኔዓለም ድቁና እማራለሁ ሁሉም ነገር እማራለሁ። ከዚህ በኋላ ቀጥሎ መሆን የምፈልገው ዲያቆን መሆን ነው እና ከሱ በኋላ ቀሲስ መሆን ነው የምፈልገው። ስንሆን ምን ነገር ነው መጀመሪያ ዱቢኝ እባላለሁ። አስራ ሶስት ነኝ። በሰባተኛ ክፍል እማራለሁ። እኛ ሮል ማደል ስንሆን የሚቀጥለው ጄኔሬሽን በእኛ ሳዩ በእኛ ነው የሚሄዱ፣ ዲያቆን የሚሆኑ ቀሲስ የሚሆኑ እና እኛ እንደዛ ካላስተማረን እነሱም ሃይማኖቱ አይወስዱም። ምን መሆን ነው የምትፈልገው አንተ? እኔ ዲያቆን እና ከሱ የሚቀጥለው ቀሲስ እና ሶፍትዌር ኢንጂኒር። በእናንተ ተመሳሳይ እድሜ ላሉ ልጆች የምታስተላልፉት መልእክት አለ? አባትና እናት ይስሙ፣ ጥሩ ነገር እንዲሰሩ ያርጉ። አባቶቹ እና እናቶቹ ማስተማር አለባቸው። ለልጆቹ ወደ ቤተ ክርስቲያን የወሰዱ ያስተማራቸው አማርኛ እነሱ በጣም ማስተማር አለባቸው። ኢትዮጵያዊ ነኝ ስትሉ ምን ይሰማችኋል? በኢትዮጵያ ውስጥ ብዙ እንደ አክሱም ብዙ ነገር አለ እና በኢትዮጵያ በጣም የተባረከ በጣም የተባረከ አገር ስለሆነ ብዙ ነገር አለ። ኢትዮጵያዊ ልጆቹ አሜሪካ ይፈልጋሉ መሄድ። ግን እኛ እኛ ሁላችንም ኢትዮጵያ ነው መፈልግ መፈልግ ምን ነው ኢትዮጵያ ነው መሄድ የምትፈልጉት? እሱ ነው ወደዚህ አሜሪካ መምጣት ጥሩ ኤጁኬሽን እናገኛለን እና እሱ ቻንስ መውሰድ አለብን፣ ጥሩ ተማሪ እንድንሆን፣ ጥሩ ፕሮፌሽን እንድናገኝ። ምክንያቱም ብዙ ሰዎች አሉ በኢትዮጵያ ውስጥ እኛ ቻንስ ያላገኙ እና እኛ እሱ ቻንስ ስላገኘን እንጠቀም። እሺ፣ የምትወዱት ምግብ እስቲ ንገረኝ። ክትፎ እና ዶሮ ወጥ ነው የምትወደው። የኔ በጣም ያቃጥላል ወት Yeah, they it for not I don't know if hotel are any but i but but I'm i what በጣም ወዳለ ልክ እንደ ደመት ነኝ ሁሉ ጊዜ እጠጣለሁ። እና አይብ ሲመጣ በጣም ደስታ ሆናለሁ። እና ለናቴ እባክሽ ክትፎ እንድታረጊልኝ እጠይቃለሁ ከአይቡ ጋር። እና ስበላ በጣም ደስታ ነኝ። ደስ፣ እሺ፣ እኔ የምወደው ምግብ ሁሉም ነገር ነው። እዛ ላይ አሁን ሆምሌሶቹ ምግብ የላቸውም እና እግዚአብሔር የሰጠን ምግብ እንወስደዋለን። አንድ ምርጫ የለም። የሀብቱ ሁሉም ነገር ነው የምትወስድ ስለዚህ ሁሉንም One your back, one is your back,